ሰላም፣ ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል? የአርብ ምሽት ነሐሴ 27 2014 ዓ ም የጋቢና ቬይ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። ቋንቋ የተሰኘ የኢትዮጵያ ባህላዊ የሙዚቃ ቡድን በዚህ በዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ስቱዲዮ ተገኝቷል። ቆየት ብለን እንመለስበታለን። በሌላ ወጣት ተኮር ርዕስ ደግሞ በዚህ በዋሽንግተን ዲሲ የሚገኝ አንድ የቴክኖሎጂ ተቋም ኢትዮጵያ ውስጥ ለሚገኙ የከፍተኛ ትምህርት ተማሪዎች የሚሆን ስልጠና እየሰጠ ይገኛል። ይህ ስልጠና በሰፊው እንዲቀጥል እየጠየቁም ያሉት እኛም ኖርመ ከዛም በፊት ከብዙ ተቋማት ጋር ተነጋግረን ነው እንደ ሁለቱ ላይ ሴትል ስናደርግ ፈቃደኛ ሆነው ሪሶርስ እንትን አድርገው ሰው መድበው እየተንቀሳቀሱት ጋር ነው መጨረሻ ላይ የቀጠለ ነው እንጂ ከብዙዎች ጋር ተነጋግረን ነበር። ነጻ የትምህርት እድሉን የሚሰጠው ተቋም መስራች የሆኑት ዶክተር ፋንታሁን አበራን ነው የሰማችኋቸው። በምሽቱ ዘለግ ያለ ዘገባ በዚህ ዙሪያ ይኖረናል። ሌሎች ጥንቅሮችንም ሰዓት እንዳፈቀደ የምናሰማችሁ ይሆናል። የደንገረመው መሰናዶን እየመራው ኤልያስ አስማረ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ እንጋብዛለን። ከዛ በፊት ግን በትናንትናው ምሽት በአሜሪካ ድምፅ ስቱዲዮ ውስጥ ባጋጠመው የኃይል መቋረጥ ምክንያት መሳሪያዎቻችን ወደ እናንተ ልናደርስ ባለመቻላችን ይቅርታ እንጠይቃለን። አሁን ወደ ዘገባዎቹ እንሻገር። የምትሰሙትን ድምፅ የተካተተበትን ዘገባ ወደ በኋላ ላይ መለስ የምንልበት ይሆናል። የመጀመሪያው ዘገባችን ከቴክኖሎጂ ጋር የተያያዘ ነው። ከዘመናዊ የአኗኗር ዘይቤ ጋር ተያይዞ የቴክኖሎጂ ዘርፍ ላይ ያለው ፍላጎት በዓለም ዙሪያ እየጨመረ ይገኛል። በተለይም ህንድ፣ ቻይናና ሲንጋፖርን የመሳሰሉ ሀገራት በቴክኖሎጂ እውቀት የላቁ ወጣቶችን በማፍራትና ለዓለም ገበያ በማቅረብ በመወዳደር ይታወቃሉ። ኢትዮጵያውያን ወጣቶችም ይህንን እድል እንዲያገኙ ያለመ በዚህ በዩናይትድ ስቴትስ የሚገኝ ታርጌትድ ቴክኖሎጂ ኢንስቲትዩት የተሰኘ ተቋም በዚህ ዙሪያ አተኩሮ እየሰራ ይገኛል። ተቋሙ ኢትዮጵያ ውስጥ በከፍተኛ የትምህርት ደረጃ ቴክኖሎጂ ለሚማሩ ተማሪዎች ከትምህርታቸው ጎን ለጎን ነጻ የትምህርት እድል በማዘጋጀት እያስተማረ እያሰለጠነ በማስመረቅ ላይ ይገኛል። የተቋሙ መስራች ከሆኑት ከዶክተር ፋንታሁን አበራና ሌሎች በተቋሙ ስልጠና ከወሰዱና እንዲሁም ደግሞ ስልጠናውን ሲያስተባበሩ ከነበሩ ሰዎች ጋር ቆይታ አድርጌ ያሰናዳውት ዘገባ ቀጥሎ ይቀርባል። በዩናይትድ ስቴትስ ሜሪላንድ ግዛት የሚገኘው ታርጌትድ ቴክኖሎጂ ተቋም ከተመሰረተ ስድስት ዓመታትን አስቆጥሯል። በዓለም ላይ ከቴክኖሎጂና ከመረጃ ጋር ቅርርብና ፍላጎት በእጅጉ እየተመነደገ ባለበት በዚሁ ሰዓት በዚሁ የትምህርት ዘርፍ ለመሰልጠን ለሚፈልጉ ትምህርት በመስጠት ስራ እንዲቀጠሩ ያደርጋል። ዶክተር ፋንታሁን አበራ በዩኒቨርሲቲ ኦፍ አርካንሳ የፒኤችዲ ምርምር ፌሎና የተቋሙ መስራች እንዲሁም ስራ አስፈጻሚ ናቸው። ታርጌትድ ቴክኖሎጂ ኢንስቲትዩት በፈረንጆቹ አቆጣጠር በ2016 ዓ.ም በሜሪላንድ የከፍተኛ ትምህርት ተቋምነት ከፍተኛ ትምህርት ሲባል ከሃይ ስኩል በኋላ ጆብ ኦሪየንትድ ትሬኒንግ ለመስጠት የሚያስችል ፈቃድ አግኝቶ የተመዘገበ ተቋም ነው። ማስተማሩ ስራም በተጨማሪ ደግሞ የማማከር ስራዎችን እንሰራለን። ከኮሮና ፓንደሚክ በፊት በሶስት የአሜሪካ ግዛቶች በሜሪላንድ ሲዚ ሲልቨር ስፕሪንግ፣ በጆርጂያ አትላንታ እና በኖርዝ ካሮላይና ሻርለት ብራንች ከፍተን እኛ ሕብረተሰብ ባሉበት ተገኝተን ስልጠና ስንሰጥ ቆይተናል አሁን ከፓንደሚክ ወዲህ ደግሞ በቀጥታ በኦንላይን ትሬኒንግ እንሰጣለን ይሄ እንግዲህ በተግባራዊ የአይቲ ስልጠና የሚባለው ማለት ነው በተለያዩ ዘርፎች ነው ስልጠናውን የምንሰጠው በዴታ አናሊቲክስ በክላውድ አርኪቴክቲንግ በፉል ስታክ ዲቨሎፕመንት ይሄ የሶፍትዌር ዴቨሎፕመንት ነው እንዲሁም በተለያዩ ፕሮግራሚንግ ላንጉጆች ሰፐሬት ለምሳሌ እንደ ፓይቶን እና ሌሎችን ፕሮግራሚንግ ላንጉጆች ላይ እንደዚሁ ስልጠናዎችን እንሰጣለን። ባለፉት ስድስት ዓመታት ውስጥ በአብዛኛው ኢትዮጵያውያን የሆኑ በዚህ አሜሪካ የሚኖሩ ከአንድ ሺህ በላይ ለሚሆኑ ኢትዮጵያውያን ስልጠና ሰጥተን እዚህ ገበያ ውስጥ ገብተው በጣም ትልቅ ክፍያ የሚያስከፍል ስራ አግኝተው እየሰሩ እና እነሱም ደግሞ ተመልሰው እያገዙን ሌሎቹንም ሜንቶር እያደረጉ እየሰሩ ያሉበት ሁኔታ ነው ያለው። ታርጌትድ ቴክኖሎጂ ኢንስቲትዩት ከሰሞኑ በዚህ በዩናይትድ ስቴትስ ላስተማራቸው ተማሪዎች የምርቃት መሰናዶ አድርጎ የነበረ ሲሆን ተቋሙ ከዚህ በተጨማሪም በተለየ መልኩ ኢትዮጵያ ውስጥ ካሉ ከፍተኛ የትምህርት ተቋማት ጋር ቁርኝት በመፍጠር በኢንፎርሜሽን ቴክኖሎጂና ኮምፒውተር ሳይንስ ዘርፍ ለሚማሩ ተማሪዎች ከትምህርታቸው ተጓዳኝ የሚያስኬዱት ነፃ የትምህርት እድል ፈጥሮ እየሰራ ይገኛል። ይህን ኢኒሽቲቭ ላለፉት ሶስት አራት ዓመታት ከተለያዩ ተቋማት ጋር ሰርተናል። በተለይ በቅርብ ጊዜ ባለፈው ዓመት በ2021 በፈረንጆቹ አቆጣጠር ከባህር ዳር ዩኒቨርሲቲ እና ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋር በመተባበር በቀጥታ ከዚህ ሆነን ያሰለጠናቸው ከመቶ ሀምሳ በላይ ተማሪዎች ሄዶ ሄዶ የተማሪ ቁጥር እያነሰ ቢሄድም ፕሮግራም ነድፈን ቀጥታ ስልጠና ሰጥተን አሁን እዛ የተማሩት ተማሪዎች በሙሉ የጨረሱት ገበያ ላይ እንኳ ሄዶ ለመወዳደር እጅግ በጣም ተወዳዳሪ እንዳደረጋቸውና እና በቀጥታ ወደ ገበያው ሊተረጎም የሚችል ብቃት እንዳገኙ በኩራት እየተናገሩ ነው ያሉት። ይሄ ስልጠና በሰፊው እንዲቀጥል እየጠየቁ ነው ያሉት። እኛም ኖርማሊ ከዛም በፊት ከብዙ ተቋማት ጋር ተነጋግረን ነው እንደ ሁለቱ ላይ ሴትል ስናደርግ ፈቃደኛ ሆነው ሪሶርስ እንትን አድርገው ሰው መድበው የተንቀሳቀሱት ጋር ነው መጨረሻ ላይ የቀጠል ነው እንጂ ከብዙዎች ጋር ተነጋግረን ነበር። ከዛ ወዲያውኑ ከሌሎቹም ጥያቄዎች እየመጡልን ነው። በጣም በደስታ እየሰራን ያለነው ፕሮግራም ነው ይሄ። ቅድስት ዘሪሁን የአዲስ አበባ ሳይንስና ቴክኖሎጂ ተቋም የአምስተኛ ዓመት የኮምፒውተር ሳይንስ ተማሪ ስትሆን በታርጌትድ የሚሰጠውን ስልጠና ካጠናቀቁ አርባ ተማሪዎች መካከል አንዷ ናት። ትምህርቱ ለስድስት ወራት የተከታተለችው ነበረ። እና በጣም ደስ የሚል የትምህርት ጊዜ ነበረን። አስተማሪዎቻችንም በጣም ደስ የሚሉ ናቸው። ትምህርትን የሚያስረዱበት ወይ እኛ ትምህርትን በቀላሉ እንድንረዳው ችለናል እና ከኖርማል ገጽ ለገጽ ትምህርት የሚለየው አንደኛ፣ ካለንበት ወደ ትምህርት መሄድ ሳይጠበቅብን ትምህርታችንን በኦንላይን መማር እንችላለን እና አስተማሪዎቻችንም በቀላሉ ማግኘት እንችላለን ማለት ነው። በጣም እንደውም ከገረመኝ ነገር አንዱ እኛ የሆነ የከበደ ነገር ቢኖር አስተማሪዎቻችን በሴንት ወር ገብተው እኛ የከበደን ነገር ማሳየት ይችላሉ፣ ማገዝ ይችላሉ። ሁለተኛ ደግሞ መከለስ ያለብንንም ነገር መልሰን ለማየት እንደ እንደስል ያቸውናል ማለት ነው። ሌላ ትልቅ የተማርኩበት ነገር ቢኖር በደንብ የባህር ዳር የቴክኖሎጂ ኢንስቲትዩት መምህር የሆኑት ወንድሙ ባየህ በስልጠናው እጅግ ብዙ ወጣቶች መሳተፋቸውን ነገር ግን የምርቃት ሰርቲፊኬቱ የተሰጠው በተግባር ስራውን ላጠናቀቁት ብቻ መሆኑን ገልጸው ይህ ስልጠና በተግባር የታገዘ በመሆኑ ዓለም አቀፍ ተወዳዳሪነትን ለመፍጠር የሚያግዝ ነው ያሉ ሲሆን ስለ ስልጠናው ሂደት እንዲህ ያስረዳሉ። በመጀመሪያ በጣም ብዙ ሰው ፈላጊ ነበረ አጠቃላይ አዲስ አበባ ሳይንስ እና ቴክኖሎጂ እና ያው ይህን እድል ተጠቃሚ የነበሩት አዲስ አበባ ሳይንስ ቴክኖሎጂ ኤንድ ሰራውንዲንግ ያሉት እና ባህር ዳር ዩኒቨርሲቲ ኤንድ ሰራውንዲንግ ያሉት ነበረ። ያው ብዙ ተማሪ ተመዝግቦ ከዛ ግን አሴት የተደረጉ ወደ ሶስት መቶ ተማሪዎች ነበሩ ማለት ነው። ያው ስታፎችም አጠቃለው ያው በነበረበት በዛን ጊዜ ያው ትሬኒንጉ በሚወስበት ጊዜ ግን ያው የተለያዩ ሀገራዊ አለም አቀፋዊ ችግሮችን ስለነበሩ ከጊዜ ወደ ጊዜ የተማሪዎችን መቀነስ ታይቶ ነበር። መጨረሻ ላይ የተመረቁት ሙሉ ኮርሱን አጠናቀው እስከተሰጣቸው ፕሮጀክት በደንብ አድርገው ሰርተው የተመረቁት ያው አስራ ሰባት አካባቢ ናቸው። ሰርቲፋይድ የሆኑትን ማለት ነው። የተሰጣቸውን ፕሮጀክት ተከታትለው የጨረሱ ማለት ያው እስከ መጨረሻ ትምህርቱ ተከታትለዋል ግን የተሰጣቸው የመጨረሻ ፕሮጀክት አለመስራታቸው በዚህም ቴንድ አድርገናቸዋል። ከዩኒቨርስቲዎች በተጨማሪም በክብርድ ፕሬዚዳንት ሳህለ ወርቅ ዘውዴ የተጀመረውን የሴት ተማሪዎችን የማብቃት መርሃ ግብር ላይ የሚሳተፉ ተማሪዎችን ጨምሮ ሌሎችንም እንደሚያሰለጥኑ የታርጌትድ ቴክኖሎጂ ኢንስቲትዩት ምስራች ዶክተር ፋንታሁን ይናገራሉ። ይሁንና በተለያዩ ዩኒቨርስቲዎች እጅግ ብዙዎች ተመዝግበው መርሃ ግብሩን ጥቂቶች ብቻ ሊያጠናቅቁ የቻሉበትን ምክንያትም እንዲህ ያስረዳሉ። አሁን በቅርብ ጊዜ ስልጠናውን የጨረሱ ወደ አምስት የሚጠጉ ተማሪዎች አሉ። ከዛም ውስጥ እንግዲህ ይሄ በተለያዩ ውስጥ ካደረግናቸው ውስጥ በብዙ መቶዎች ለሚቆጠሩ ተማሪዎች ቀጥታ ትሬኒንግ ሰጥተናል። የምንሰጠው ትሬኒንግ ትልቁ ፋይዳው ምንድን ነው? አንደኛ ኢትዮጵያ በጣም ብዙ ብዙ ወጣቶች ናቸው ያሉት። በተለይ በአሁኑ ወቅት ደግሞ ከፍተኛ የትምህርት ተቋማት ሀገር እንዲያው በፈተና ላይ ባለችበት በዚህ ወቅት ተቋማቶቹም የሚሰጡት የትምህርት ጥራት ላይ ኮምፕሮማይስ ችግሮች ይታያሉ። አንዳንዴ የዓመት የሁለት ዓመት ትምህርት በአንድ ዓመት መጨረስ የሚገደዱበት በዓለም አቀፍም በሀገር አቀፍም ደረጃ ባሉ ችግሮች ምክንያት ስላሉ ክፍተቶች በብዛት ይታያሉ። የትምህርት ጥራት በጣም የመጓደል ነገር ይታያል። ይህንን እኛው ተጋግዘን እኛው ከዛ የበቀልን ጥሩ ባለሙያዎች ሆንን እድሉን ያገኘን እኛ ሰዎች ደግሞ ያንን ክፍተት አይተን የመሙላት ብዙ ኃላፊነት አለብን። ያ በጣም ብዙ ተግዳሮት ነው የሚባለው አሉ። እንዲያው ከችግር አንጻር ካነሳ ነው። እስቲ ከፖዚቲፉ ነገር ልጀምር። አንደኛ፣ ተማሪዎቹ በጣም ኤገር ናቸው። በጣም በጉጉት ነው የሚማሩት። በጣም ፍላጎት አላቸው። ሪሶርስ ይጎላቸዋል ሪሶርስ ተማሪዎቹ የራሳቸው ላፕቶፕ የላቸው አብዛኞቹ። ስለዚህ በዩኒቨርሲቲዎቹ የኮምፒውተር ላቦራቶሪ ውስጥ ሄደው ነው የሚሰሩት። ያ ደግሞ ይያዛል። ብዙ ጊዜ ከተቋማቱ ጋር ያደረግናቸው ንግግሮችም ዋናው ዓላማ እንደዚህ አይነት ላቦራቶሪዎችን ለእንደዚህ አይነት ፕሮግራም እስቲ እንትን አድርጉላቸው፣ ሌሎቹ እንዳይጠቀሙ ለዛ ወቅት እስቲ ዝጉላቸው የሚል ነው ማድረግ አይችሉም፣ ምክንያቱም በተለያየ ፕሮግራም ክላሶችን እያዙ ይሆናሉ። ይሄ አንዱ ፈተና ነው። ኢንተርኔት እያው እጅግ በጣም ይቆራረጣል። ያ ትልቅ ፈተና ነው። ባለፉት ሁለት ዓመታት ውስጥ ደግሞ ያየ ነው። ተማሪዎቹ የሚወስዷቸው የክላስ ኮርሶች በአጭር በአጭር ጊዜ መጨረስ ስላለባቸው ብዙ ጊዜ ፈተና ይበዛባቸዋል ያ ትልቅ ትልቅ ፈተና ነው የነበረው ወደ እንዳው ከፖዚቲቭ አንፃር እንዳው የበለጠ ከውጤቱም እና ከተማሪዎቹም ጉጉት ደግሞ ተነስተን ስናወራ ልጆቹ እጅግ በጣም ታሌንትድ ናቸው ወጣት ናቸው ጉጉት አላቸው የመማር ፍላጎት አላቸው ነገን የተሻለ ቀን ለማድረግ ፍላጎት አላቸው ክፍተቱም ይታያቸዋል የእኛን ጥረትና ለማገዝ የምናደርገውን ስራም በጣም አፕሪሼት ያደርጋሉ እና በጣም ብዙ ፖዚቲቭ ነገር አለ። በዓለም ላይ ህንድ፣ ቻይናና ሲንጋፖርን የመሳሰሉ ሀገራት በቴክኖሎጂ ብቁና ተወዳዳሪ የሆኑ ወጣቶችን በማፍራትና ከያሉበት ሆነው ዓለም አቀፍ ስራዎች ላይ እንዲሳተፉ በማድረግ እውቅናን አትርፈዋል። በባህር ዳር ዩኒቨርሲቲ የቴክኖሎጂ ኢንስቲትዩት መምህር የሆኑት አቶ ወንድምባየህ ይሄ ስልጠና የስራ እድል እየፈጠረ መሆኑን ገልጸው የተለያዩ በውጭ ሀገራት ያሉ ባለሙያዎችም የታርጌትድ ቴክኖሎጂን አርአያ ሊከተሉ ይገባል ይላሉ። የተቋሙ መስራችና ስራ አስፈጻሚ ዶክተር ተቋማቸው የጀመረው የነፃ የትምህርት እድል ከተጨማሪ ክልሎችና ከፍተኛ የትምህርት ተቋማት ጋር በመቀናጀት ለማስቀጠል እቅድ እንዳላቸው አስታውቀዋል። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቪ ይቀጥላል። አንድ በቅርቡ የወጣ የሁማን ራይትስ ዋች ሪፖርት ከሶስት የአፍሪካ ሀገራት በአንዱ ለእርግዝና የተጋለጡ ታዳጊ ሴቶች ትምህርታቸውን እንዳይቀጥሉ የህግ ማዕቀፎች እና ፖሊሲዎች ጫና እያደረሱባቸው እንደሆነ አስታውቋል። የመሀመድ ዩሱፍን ዘገባ ደረጀ ደስታ እንደሚከተለው ያቀርብልናል። የሰብአዊ መብቶች ተሟጋጭ ትናንት ባወጣው ሪፖርት የወጣት እናት ሴቶችን ትምህርት፣ የጾታ እኩልነትና የስነ ተዋልዶ ጤና የሚወስኑ ወደ አንድ መቶ የሚደርሱ ህጎችን መመርመሩን አስታውቋል። አዲ ራድሃ ክሪሽና በቡድኑ የህጻናት መብቶች ክፍል ውስጥ የሚሰሩ ናቸው። አንዳንዶቹ የአፍሪካ ህጎች ወጣት እናቶችን ከትምህርት ቤት እንዲወጡ ይገፏቸዋል ይላሉ። መንግስት የወጣት ሴቶችን የትምህርት መብት እንዴት እንደማያከብርና በወደፊት ተስፋቸው ላይ በሩን እንዴት አድርጎ ከርችሞ እንደሚዘጋ ማሰቡ ያስደነግጣል። እነዚህ ከትምህርት ችሎታቸውም ሆነ ፍላጎታቸው ጋር ባልተገናኘ መልኩ መሰረታዊ መብታቸውን የተነፈጉ መንግስት የማይደግፋቸው ተማሪዎች ናቸው። አጥኚዎቹ እንደሚሉት ቢያንስ አስር የአፍሪካ አገሮች አዋቂዎቹ ልጃገረዶች ነፍሰ ጡር እናት በሚሆኑበት ጊዜ ትምህርታቸውን እንዲጠበቅ የሚከላከሉበት ህግም ሆነ መንገድ የላቸውም። ብዙዎቹ አገሮች ሱዳንን ጨምሮ ከጋብቻ ውጪ የግብረ ስጋ ግንኙነት በሚመሰርቱ ልጃገረዶች ላይ ቅጣት ያስተላልፋሉ። ካረገዙ በኋላ ወደ ትምህርት ቤት የሚሄዱ ወጣት ሴቶች ሁኔታቸው ለቅጣት ያጋልጣቸዋል። ሃኒባል ዋይፎ የአፍሪካ ጠበቆች ማህበር መሪ ናቸው። ወጣቶቹ እናቶች በትምህርታቸው እንዳይገፉበት ባህላዊ ልማድ በአብዛኛው ጥፋተኛ እንደሚያደርጋቸው ይናገራሉ። ጉዳዩ መታየት ያለበት ከቤተሰብ ማህበረሰብና ህብረተሰቡ አንጻር ነው። ሰዎች ወደ ትምህርት ቤት ተመልሰው እንዳይሄዱ የሚያግድ ሕግ ያለ አይመስለኝም። የአፍሪካ ወጣት ሴቶች ወደ ትምህርት ቤት እንዲመለሱ ስራዬ ብለን ማበረታታት ያለብን ይመስለኛል። በወጣትነት ማርገዝ ማለት ትምህርት ቤት መሄድ ማቆም ማለት ወይም የመደበኛ ትምህርትን ማቋረጥ ማለት አለመሆኑን ሆን ብለን በንቃት ለማስተማር ዘመቻ ማካሄድ ይኖርብናል። ወጣት እናቶች ወደ ትምህርት ቤት መመለስ አይችሉም የሚሉ ህጎች ካሉ ስለ እነሱ ማወቅ፣ እነሱ ላይ መስራት ይገባናል። በአዎንታዊ መልኩ ደግሞ 38 የአፍሪካ አገሮች የነፍሰ ጡር እና የወጣት እናቶችን የትምህርት መብት የሚያስጠብቁ ህጎች እንዳሏቸው ራድሃ ክሪሽና ይናገራሉ። ህጎቹ ከሌሏቸው ወይም የአድሏዊ እርምጃዎችን ከሚወስዱ ሀገሮች በላይ ብዙዎች ሀገሮች አዎንታዊ የህግ ማዕቀፎች አሏቸው። መምህራን አዎንታዊ ህጎች መኖራቸውን ባለማወቃቸው ወይም ወላጆች ጥሩ ምሳሌ መሆናቸውን ባለመገንዘባቸው ልጆች ከትምህርት ገበታ ሲነጠሉ እየተመለከትን ነው። ተከታዩ ዘገባ ደግሞ የጋቢና መዝናኛ ነው። ቋንቋ የኢትዮጵያን ባህላዊ ሙዚቃ ለዓለም አቀፍ ደረጃ ለማስተዋወቅ ያለመ አዲስ የሙዚቃ ባንድ ነው። ሰላም ነሽ ዘመንን በድምፃዊነት ምሳሌ ለገሰን በከበሮ እድሪስ ሀሰንን በመሰንቆ እንዲሁም ደግሞ አንተነ ተክለ ማርያምን በቤዝ ክራር ተጫዋችነት ያቀፈውን ቡድን ያሰባሰበችው የቫዮሊን ተጫዋቿ ኬታ ሆስቲቲየር ናት። ይሄ ባንድ በአሜሪካ ድምጽ ጋቢና ቬመስ ስቱዲዮ ተገኝቶ ነበር። ከሀብታሙ ስዩም ጋር ቆይታ አድርገዋል። ቀጥሎ ይቀርባል። አድማጮቻችን እንዲሁም አድማጮቻችን፣ ዛሬ ልዩ እንግዶች ያሉን ቋንቋ የተሰኘ የኢትዮጵያን ሙዚቃ በመላው ዓለም ለማስተዋወቅ ጥረት የሚያደርግ ቡድን መስራቾችን ነው ለተወሰኑ ደቂቃዎች የማናግራቸው። እንግዶቼ በባህላዊ ሙዚቃ ውስጥ ባለው ከፍተኛ ተሳትፎ የሚታወቀው እንድሪስ ሀሰን እንዲሁም ደግሞ በከበሮና በፐርኬሽን ተጫዋችነቱ ስመጥር የሆነው ምሳሌ ለገሰናቸው። እንግዲህ እንግዶቼ በጣም አመሰግናለሁ፣ ስላገኘኋችሁ በጣም ደስ ብሎኛል። ሁለታችሁም እንዲሁም ደግሞ ጠቅላላ የቋንቋ ቡድን አባላት ከተለያየ የሙዚቃ መሰረት የመጣችሁ ናቸው። ነገር ግን ይህንን አንድ የተለየ ቡድን ለመመስረት ያበቋችሁ ልዩ ምክንያቶች ምንድን ናቸው? እንዴት ሊመሰረት ቻለ የሚለውን እንድሬስ አጠራ አድርገን ገረ ይህ በአንዷ መሰራረት ያው ከእሱም በመነሳት ቋንቋ የሚለው ያው ቋንቋ በሁሉም ዓለም ላይ ቋንቋ ያው መግባቢያ ነው። ስለዚህ ሙዚቃ ደግሞ የዓለም ቋንቋ እንደመሆኑ መሰረት ከዛ ስያሜ ጋር አያይዘን ነው ኬታ ወስተተር ሪሰርችን ለማድረግ በመጣችበት ጊዜ ወደ ኢትዮጵያ፣ ፍላጎቷ በጣም ሰፊ ስለሆነ በቀላሉና በጣም በአጭር ጊዜ ከኛ ጋር በመግባባት ይህንን ባንድ ለመመስረት በቃ ነው። መልካም ምሳሌ ወደ አንተ ልምጣ። እንግዲህ የያዛችሁት የኢትዮጵያን ባህላዊ መሰረት ያላቸውን ሙዚቃዎች ለዓለም አድማጮች የማስተዋወቅ ስራ ነው። ባህላችሁንና ቋንቋችሁን በማያውቁ ህዝቦች ዘንድስ አንዳንድ ጊዜ ያለ መደመጥ ወይም ያለ መረዳት ችግር ይገጥመናል ብላችሁ አላሰባችሁም ወይ? ስጋት አልደገባችሁም ወይ? እውነት ለመናገር እንደዚህ አይነቱ ሀሳብ የለብንም ወይም ጭንቀቱ የለብንም። ምክንያቱም በጣም በብዙ ዓለማት ለተለያዩ ለረጅም ጊዜያት የሀገራችን ሙዚቃ ስናስተያውቅ ቆይተናል። በአፍሪካ፣ በአውሮፓ እንዲሁም በዚሁ በአሜሪካ ነገር ስለዚህ እንትን የለንም በበለጠ እንደውም ሀገራችንን በቆንጆ ሁኔታ በጥሩ አይነት እይታ አመለካከት እንድትታይ እና በምንችለው መጠን መልኩ የሀገራችንን የባህላዊ እሴቶቿን በደንብ በጎላ ሁኔታ ለማስተዋወቅ ነው እንትን እየሰራን ያለ ነው። ከጅምራችንም አሁን እያየን ያለነው ነገር ጥሩ ነገሮች ነው። በጣም ሰው ይወደዋል። አሁንም ከበፊትም የኢትዮጵያ የባህል ሙዚቃ በጣም ተወዳጅ ነው። ሜሎዲው ድምት ዜማው በጣም የሚስብ ነው፣ እንቅስቃሴዎቹ ሁሎቹ። ስለዚህ በጣም የበለጠ ፍቅር ይጨምርባቸዋል እንጂ ግራ ይጋባሉ ብለን እንኳን አናሰብም። እንሪስ በበርካታ ዓመታት እጅግ ታዋቂ ከሆኑ የባህላዊ ሙዚቃዎች ጀርባ ያለህ ባለሙያ ሆነ አገልግላል። አሁንም እየሰራ ነው የምትገኘው በዚህ ዓለም አቀፍ ጉዞ ላይ አድማጮቹ፣ ተመልካቾች እንዲረዱት ወይም ደግሞ ያንተን ያክል እንዲወዱት የምትፈልገው የኢትዮጵያ የሙዚቃ ክፍል የቱ ነው? ምን አይነት ሙዚቃዎችን በአሁኑ ጉዟችሁ ልታካትቱ አስባችኋል? ያው ዓለም እንዲያውቀው የምፈልገው መነሻውን የሀገረሰብ ወይም የባህል ሙዚቃ መሰረት የያዘ እንዲሆን አድርገን ነው መስራት ምንፈልገው። እኔም ሆነ ጓደኞቼ በዚህ ላይ ተሞርከዘ ነው የምንሰራው። አቀባበሉም ደግሞ በእርግጠኝነት በጣም አሪፍ እየሆነ እየመጣ ስለሆነ ነው እኛ በተለያየ ዓለማት በተከታታይ የምንጋበዘውና ይህን ፕሮግራም የምናቀርበት አጋጣሚ፣ ያው ከፍላጎትና ከተፈላጊነት የመነጨ ነው የተነሳ ነው ማለት ነው። እንድሪስ እንግዲህ አንተ ለበርካታ አመታት ቀደም ብለን እንደጠቀስ ነው ባህላዊ ሙዚቃዎች ላይ ነው ስትሰራ የነበረው። ከቡድናቸው አባላት መካከል ደግሞ አንደኛው አንዱ መስራቿ ደግሞ የቫዮሊን ተጫዋች ናት። አንተ ደግሞ በመሰንቆ ተጫዋችነትን ነው የምትታወቀው። ሁለቱ የሙዚቃ መሳሪያዎች ተፎካካሪ ናቸው እየተባለ ሲነገር እንሰማለን። እንዴት ለማስማማት ቻላችሁ? ምን አይነት ልዩ ጣዕም ለመፍጠር ፈልጋችኋል? አዎ፣ በነገራችን ላይ በትክክል ነው ድምጻቸው። ይሄኛው አንድ ስትሪንግ ነው ያኛው ሶስትና ከዛ በላይ አራት ስትሪንግ ያለው መሳሪያ ቢሆንም ቫዮሊን ቶናቸው ተመሳሳይነት ባህር ያለው እና አሁን እሷ የኔን ቦታ የመሸፈን አጋጣሚ አላት። አንዳንድ ጊዜ ማለት ነው። ስለዚህ ያንን ግን አሁን እያደረግን ያለ ነው። ሁለቱ አንድ ላይ ሲገናኝ ደግሞ የተለየ ሳውንድ እንዲያመጣ አድርገን ሙዚቃውን እየገነባ ነው እየመሰረት ነው ያለው እና በዛ መልኩ አሁን እያቀረብ ነው ያለ ነው። በጣም አሪፍ ነው። ደግሞ አሁን በጣም ጥሩ ሳውንድ እያገኘ ነው ያለ ነው። ጥሩ ነው ሂደቱ። ከመለያየታችን በፊት አንድ ጥያቄ አለኝ። አሁን በመላው ዓለም እየዞራችሁ ስራዎቻችሁን ማሳየት ተጀምራችኋል። በዩናይትድ ስቴትስ በምታደርጉት ጉዞ የቶችን ከተሞች ለማካለል አስባችኋል? እንዴትስ ነው ተመልካቾች የእናንተም ዝግጅት መታደም የሚችሉት የሚለውን ባጭሩ ንገረል እንግዲህ ይመስለኛል በአጠቃላይ ወደ ሀያ ሶስት ወይም ሀያ አራት የሚሆኑ ስቴቶች እንሄዳለን። በየቦታው በመዳረሻችን ላይ በየስቴቶቹ ላይ ቀድመን ማስታወቂያዎቹን በምንጫወትባቸው ቦታዎች ላይ እና በሶሻል ሚዲያዎች ላይ ነው ማስታወቂያም እየሰራን ያለ ነው እና እንዲሁም ደግሞ የኤቨንቱ የቦታው ላይ ኤቨንቱን አዘጋጆች እነሱ በሚያደርጉት ፕሮሞሽን እነሱ በሚለቋቸው እንትኖች እሱን ሼር እያደረግን ለሌሎች ጓደኞቻችንም እዚሁ ሰሜን አሜሪካ ውስጥ ለሚኖሩ ወዳጆቻችንም እና ኢትዮጵያውያኖችም እንዲሁም ለመላው ዓለም ሰዎች የሚዳረስበትን መንገድ በዛ መልኩ ነው እያዘጋጀን ያለ ነው እየሰራን ያለ ነው። በጣም አመሰግናለሁ። መልካም ድል እንዲገጥማችሁ መኝላቸዋለሁ። እናመሰግናለን። የሙዚቃ ባህላዊ ባንድ ከአሜሪካ ድምጽ ስቱዲዮ ጋር ለነበረው ቆይታ እጅግ አብዝተን እናመሰግናለን። ተመልካቾቻችን፣ አድማጮቻችን የአርብ ምሽት መሰናዷችን እዚህ ላይ ተጠናቀቀ። ኤደን ገረመው መርሃ ግብሩን እየመራው፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር እንሰናበታችኋለን። አስተያየትና ጥያቄዎቻችሁን ለጋቢና ቪ እያላችሁ በቪ አማሀሪክ የፌስቡክ ገጽ ላይ አድርሱን። ሰላም ጤና ስጥልን። መልካም ሰንበት ይሆንላችሁ።